የቀድሞዋ ታጋጅ ጆሲን ኤሊየት ከአልቃይዳ ጋራ ግንኙነት ያለው አክራሪ ቡድን ከለቀቃቸው ሁለት ቀናት በኋላ በያዝኑ ሳምንት መጀመሪያ ላይ ቡርኪና ፋሶ ዋና ከተማ ዋጋዱጉ ገብተዋል። አሸባሪው ቡድን የአውስትራሊያው ዜጋ የሆኑትን ሴትና ባለቤታቸውን ከሶስት ሳምንታት በፊት የጠለፈው ራቅ ብሎ ከሚገኝ መንደር ውስጥ እንደነበር ይታወሳል። ጆስሊን ኤልየት ለመገናኛ ብዙሃን ሲናገሩ ባለቤታቸውን ለማስለቀቅ በጀመሩት እንደሚቀጥሉና አገሪቱ ውስጥ መስራታቸውንም እንደማያቆሙ አስረድተዋል። ባልደረባችን ኤሚሊ ላውብ ከአቢጆን ያደረሰችን ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። ጆስሊን ኤሊየት ከአልቃይዳ ጋር ግንኙነት ባለው አሸባሪ ቡድን እጅ ለሶስት ሳምንታት ከቆዩ በኋላ ሲለቀቁ በመጀመሪያ መልእክት ያስተላለፉት ለቡርኪና ፋሶ ሕዝብ ነው። ታግቼ በቆየሁባቸው ቀናት ላደረጋችሁልኝ ድጋፍ ላመሰግናችሁ እፈልጋለሁ ነው ያሉት የቡርኪናን ሕዝብ። የሰባ ዓመት አዛውንቷ ኤልየት ከባለቤታቸው ኬን ኤልየት ጋር ማሊና ኒዠር ድንበር አቅራቢያ ከሚገኝ ገጠር አካባቢ ነው ከሦስት ሳምንታት በፊት ታግተው የተወሰዱት። ባልና ሚስቱ በዚህ አካባቢ ላለፉት አርባ ዓመታት ያህል ኖረዋል። በአነስተኛዋ ጂቦ ከተማ ብቸኛውን የሕክምና እርዳታ መስጫ ጣቢያ አቋቁመው ያስተዳድሩ ነበር ተብሏል። የጂቦ ከተማ ነዋሪዎች ሁለቱ የረድኤት ሠራተኞች ከተጠለፉ በኋላ የተቃውሞ ሰልፎችን ከማደራጀታቸውን በላይ የማኅበረሰብ መገናኛ ብዙኃን በማስለቀቁ ዘመቻ እንዲያግዝ ጥሪ አቅርበዋል። ባለቤቴም በቅርቡ ተለቆ ጂቦ ውስጥ የጀመርነውን ስራ እንደምንቀጥል ተስፋ አለኝ ነው ያሉት ኤሌት የቡርኪና ፋሶ ፕሬዚዳንት ሮክ ማርክ ክሪስቲያን ካቦሬ ኤሌትን በማስለቀቁ ጥረት ለተጫወተችው ሚና ጎረቤት ኒጀርን አመስግነዋል። አሁንም ግን ባልየውን ኬን ኤሌትን ለማስለቀቅ የተያዘው ጥረት መቀጠል አለበት ሲሉ አስገንዝበዋል። ዶክተር ኤሊዮት በቅርብ ቀናት ውስጥ ነፃ ይወጣሉ የሚል ተስፋ ላይ ነው ያሉት ፕሬዝደንቱ ካቦሬ። ቡርኪና ፋሶ ከቅርብ ዓመታት ወዲህ በአክራሪ ሙስሊም አሸባሪ ቡድኖች በተደጋጋሚ ኢላማ የመሆኗ ጉዳይ ሁከቱ በሌሎች የምዕራብ አፍሪካ አገሮች እንዳይስፋፋ ተፈርቷል።